ኮንጎ ዴሞክራቲክ ሪፐብሊክ እንደ ረጅም ስሟ ሁሉ የማዕድን ሀብቷ አይነት መጠንም ብዙ ነው። ሰፊ ናት። ለም አራሽ አሳራሽ ቢያገኝ ደግሞ ለም መሬቷ ከአንድ ቢሊዮን በላይ ሕዝብ ያኖራል። ከድፍን የአፍሪቃ ሕዝብ የሚበልጥ ሰው ቁጥር ማለት ነው። ይህ ሁሉ ያው ቢሆን ኖሮ የሚወራ ነው። ኮንጎ በሰሪ ሰራተኛ መሪ ህዝቧ ሳይሆን በገዳይ አስገዳይ፣ በዘራፊ ደፋሪ ተዋጊ ሚሊሻዎቿ ነው የምትታወቀው። የሚያውቁ እንደሚሉት ሴቶችና ወጣት ወንዶችን መድፈር እንደ ጠመንጃ ቆንጭራው ሁሉም ጠላትን እንደ ማስገበሪያ ጥሩ የጦር መሳሪያ ነው የሚታየው። ከምሽቱ አራት ሰዓት ግድም ቤታችን መጡና ቀሰቀሱን። ልጆቹንና አባቴን በቆንጨራ ከተከቷቸው፣ እኔን አምስቱ እየተፈራረቁ ደፈሩኝ። ሲበቃቸው ቤቱን አንደዱት፣ ትላለች ሜሪ። ምስራቃዊ ኮንጎ ጎማ ውስጥ የተደፈሩ ሴቶችና ልጃገረዶች በሚጠለሉበት ቤት ከሚኖሩ ብጤዎቿ አንዷ ናት። መጠለያውን ያሰሩት ጁስቲን ማሲካ ናቸው። ሜሪን የደፈሯት ታጣቂዎች ማንነት አይታወቅም። የመንግሥት ወታደሮች፣ በመንግሥት የሚደገፉ ሚሊሻዎች፣ የመንግሥት ተቃዋሚ አማጺዎች ሊሆኑ ይችላሉ። ሁሉም አንድ ናቸው ይላሉ ወይዘሮ ማሴካ። ሁሉም ማስገድዶ መድፈርን እንደ ጦር መሳሪያ ይቆጥሩታል። በየመንደሩ እየሄዱ የአገኟትን ሴት ሁሉ ያጠቃሉ። ይህም በማድረግ እርምጃቸውን ማስቆም በማይችሉት ወይም ጠላቶቻቸው ወንዶች ላይ የበላይነታቸውን ያሳያሉ። ኦኖራታ ኬሴንዲ ደስተኛ መምህርት፣ ባለትዳርና የአምስት ልጆች እናት ነበሩ። እንደ ጎርጎሪያኑ አቆጣጠር በ2001 የሁቱ አማጽያን አፍነው ወሰዷቸው። ለ18 ወራት እንደ ሰውም እንደ አውሬም እንደ እብድም እንዳረመኔም ተጫወቱባቸው። ቆንጆ ነሽ ካሉሽ አለቀልሽ ይላሉ የ49 ዓመቷ ባልቴት። ከአጋቾቿም በርግጥ አምልጠዋል፣ ግን ሁሉን አይተው ሁሉን ያጡ የዕድሜ ልክ በሽተኛ ሆነዋል። የሴቶች ሐኪም ዶክተር ዴኒስ ሙክዌንጌ እንደሚሉት የኮንጎ ታጣቂዎች በሴቶች ላይ የሚፈጽሙትን ግፍ መድፈር ማለቱም በቂ አይደለም። ስለመደፈር ሲነገር በተደፈረችው ሴት ላይ ስለተፈጸመው ነገር በአእምሯችን የሚከሰት ምስል አለ። እዚህ ለሚፈጸመው ግን ቃሉ በቂ አይደለም። ምናልባት የወሲብ ሽብር ቢባል ሳይሻል አይቀርም። ምክንያቱም እዚህ የሚፈጸመውን ግፍ መደፈር የሚለው አይገልጸውም። ዶክተር ሙኩዌንግ እንደሚሉት በተደፈሩ ሴቶች ላይ ከሚደርሰው ስነ ልቡናዊ ስብራት በተጨማሪ በማዋለጃ አካላቸው ላይ የሚደርሰው ጉዳት፣ በሽታና ጥቃት እጅግ ከፍተኛ ነው። የወንዶቹም ዘግናኝ ነው። ከጨረሱ በኋላም ማላውቀው ስፍራ ጣሉኝ። መንቀሳቀስ አልችልም ነበር። ያንን ከሚያደርጉብኝ ቢገድሉኝ ተመኝቼ ነበር። የእርዳታ ድርጅቶች እንደሚገምቱት ኮንጎ በተደፈሩ ሰዎች ብዛት ከዓለም የመጀመሪያውን ደረጃ ይዛለች። እስካሁን በይፋ የታወቀው የሴቶቹ ቁጥር ብቻም 200 ሺህ በልጧል። ምስጢራቸውን የደበቁትን ሴቶችና ወንዱን ያው ቤቱ የቁጠረው ነው የሚባለው። ሀገሩ ዝናብ አላጣም፣ ወንዝና ሐይቅ በሽ ነው፣ መሬቱ ማዳበሪያ አይፈልግም ግን ሰው ሲፋጅ፣ ሲተላለቅ፣ ሲደፈር መቼ ይስራ? ተራበ።